Agarinha Report. በመጪው ጠቅላላ ምርጫ ለውድድር የሚቀርቡ እጩዎችና መራጮች በዲጂታል አማራጭ መመዝገብ የሚችሉበት መተግበሪያና ድረገጽ ይፋ ሆነም። የዲጂታል አማራጮቹ በስድስት የሀገሪቱ ቋንቋዎች ምዝገባ ለማከናወን እንዲችሉ ተደርገው መዘጋጀታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ ገልጿል። ምርጫ ቦርድ ይህንን የገለጸው ሰኞ ዕለት ታኅሣሥ 27 2018 ዓ ምት በአዲስ አበባ ስካይላይት ሆቴል ባዘጋጀው የዲጂታል ምዝገባ ስርዓት ይፋ ማድረጊያ ስነስርዓት ላይ ነው የዲጂታል ምዝገባ ስርዓቱ የሚያገለግለው መመዝገብ ብቻ መሆኑን በስነ ስርዓቱ ላይ የገለጹት የምርጫ ቦርድ ዋና ሰብሳቢ ሜላተወርቅ ኃይሉም ሀይሉ ድምጽ ለመስጠት ግን ሁሉም መራጭ እንደወትሮ የተመዘገበበት የምርጫ ጣቢያ መሄድ ይጠበቅበታል ብለዋል። ምርጫ ቦርድ ባለፈው ህዳር ወር መጨረሻ ይፋ ባደረገው የጊዜ ሰሌዳ መሰረት የዘንድሮ ሀገራዊ ምርጫ የድምጽ መስጫ ዕለት ሰኞ ግንቦት 24 ቀን 2018 ዓ ም ነው ይኸው የጊዜ ሰሌዳ የጮች ምዝገባ ከፊታችን አርብ ጥር አንድ እስከ የካቲት አንድ ድረስ ባለው አንድ ወር ጊዜ ውስጥ ይከናወናል ብለዋል በቴክኖሎጂ ደረገው የመራጮች ምዝገባ ከመጪው ጥር ወር አጋማሽ እስከ መጋቢት ሰባት ድረስ ይደረጋል ብሏል። ብሔራዊ ምርጫ ቦርድ ይህንን ምዝገባ ለማድረግ መራጮች ምርጫዬ የሚል ስያሜ የተሰጠውን መተግበሪያ በሞባይል ስልካቸው ወይም በሌሎች የመተግበሪያ አማራጮች ወይም በሌሎች መተግበሪያ በሚቀበሉ የኤሌክትሮኒክ አማራጮች አውርደው መጠቀም ይችላሉ ተብሏል። ኢትዮጵያ የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ዩኒቨርሲቲ ልታቋቁም ነው። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ ዩኒቨርሲቲ በተካሄደው የውይይት መድረክ ላይ ባደረጉት ገለጻም ኢትዮጵያ በቴክኖሎጂው ዘርፍ ትልቅ ስራ የምታከናውንበትን የሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ ዩኒቨርሲቲን እቅድ ይፋ አድርገዋል። ኢትዮጵያ የኤአይ ዩኒቨርሲቲ ለመገንባት ዝግጅቷን አጠናቃለች አሉት ጠቅላይ ሚኒስትሩ በቀጣዮቹ ስድስት ወራት ውስጥ ስራው ተጠናቆ ለአገልግሎት ዝግጁ ይሆናል ብለዋል። እንደ ጠቅላይ ሚኒስትሩ ገለጻ በአሁኑ ወቅት በዓለም ደረጃ በሰው ሰራሽ አስተውሎት ላይ ብቻ ትኩረት አድርጎ የተቋቋመ ዩኒቨርሲቲ አንድ ነው ያሉ ሲሆን ኢትዮጵያ ይህንን ስታቋቁም ሁለተኛዋ ሀገር ትሆናለችም ብለዋል። ዩኒቨርሲቲው እስከ አንድ ሺህ የሚደርሱ ብቁ ተማሪዎችን የማስመረቅ አቅም አለው ያሉት ጠቅላይ ሚኒስትሩ ከእነዚህ መካከል አንድ መቶ የሚሆኑት ኢትዮጵያ ለአፍሪካውያን የምትሰጠውን የነጻ ትምህርት እድል ወይም ስኮላርሺፕ ተጠቃሚዎች ይሆኑበታል ብለዋል። ዩኒቨርሲቲው በጥራት ላይ ትኩረት እንደሚያደርግ የገለጹት ጠቅላይ ሚኒስትሩ በኢትዮጵያ ተማሪዎች መካከል በውድድር ከፍተኛ ውጤት የሚያመጡ ተማሪዎች ብቻ ተመርጠው ይገቡበታል ብለዋል ዩኒቨርሲቲው በዋናነት በሰው ሰራሽ አስተውሎት ወይም አርቲፊሻል ኢንቴሊጀንስ በማሽን ለርኒንግ በሮቦቲክስ በዴታ ማይኒንግ እና በኮምፒውቲንግ ዘርፎች ላይ ብቻ ትኩረትን አድርጎ በተግባር የተደገፈ ትምህርት ይሰጥበታል ብለዋል የአጼ ኃይለ ስላሴን ቤተሰባዊ ታሪክ የሚዘግበው ዘጋቢ ፊልም ለይታ በቀም የኢትዮጵያን መጨረሻ ንጉሠ ነገሥት ቀዳማዊ ኃይለ ስላሴን ቤተሰባዊ ታሪክ የሚዘክረውና ግራንድ ፓወዝ አን ኢምፔረር የተሰኘው ዘጋቢ ፊልም በአድዋ ድል መታሰቢያ መታየት ጀምሯል። ይህ በዓለም አቀፍ ደረጃ ከፍተኛ ትኩረት የሳበው ዘጋቢ ፊልም የሚያተኩረው በቀዳማዊ ኃይለስላሴ የልጅ ልጅ በሆኑት በልዕልት የሺ ካሳ የግል ህይወት ታሪክ ላይ ነው። ፊልሙ በቤተ መንግስት ውስጥ የነበረውን የልጅነት የቅንጦት ህይወት በድንገት የተቀ የቀየረበትን የ ሺ ዘጠኝ መቶ ስልሳ ስድስቱን አብዮት እንደዚሁም የቅርብ ቤተሰቦቿ ለዓመታት በስርና በስደት ያሳለፉትን መራራ ታሪክ በዝርዝር ይተርካል። ዘጋቢ ፊልሙን ከሌሎች የታሪክ ስራዎች ለየት የሚያደርገው ከዚህ ቀደም ለህዝብ እይታ ያልበቁና በንጉሳዊ ቤተሰብ የግል ካሜራዎች የተቀረጹ ያልታዩ የቪዲዮ ምስሎችን እና ፎቶግራፎችን አካቶ መያዙ ነው ተብሎለታል። የታዋቂዋ ሲኒማቶግራፈር ኮንስታንስ ማርክ ስራ የሆነው ይህ ፊልም በታዋቂዋ ድምፃዊትና ተዋናዊት ስቲቪ ኤሪቮ አዘጋጅነት ለእይታ የበቃ ነው። ፊልሙ በፓን አፍሪካን ፊልም ፌስቲቫል ላይ የጆኤል ሴገል ዶክመንተሪ አዋርድ ሽልማትን ማሸነፉ ይታወሳል። በአሁኑ ወቅት በአድዋ ድል መታሰቢያ በሚገኙት ሲኒማዎች እየታየ ይገኛል። ዳሽን ባንክ የኢትዮጵያ ካፒታል ገበያ ባለስልጣን ባጸደቀለት ደንበኛ ሳቢ መግለጫና ከዚሁ ባለስልጣን በተሰጠው ፈቃድ መሰረት ሚሊዮን 2,200,906 መደበኛ የአክሲዮን ሽያጮችን ለሽያጭ ማቅረቡን አስታወቀም። የአክሲዮን ሽያጩ ከታህሳስ 16 ቀን 2018 ዓም እስከ የካቲት 4 ቀን 2018 ዓም ድረስ የሚከናወን ሲሆን የአንዱ የአክሲዮን ዋጋም 2,900 ብር ነው ተብሏል። ባንኩ ያቀረባቸውን አዲስ አክሲዮኖች በተጠቀሰው የአንድ አክሲዮን ዋጋ ሙሉ በሙሉ መሸጥ ከቻለም 6.4 ቢሊዮን ብር አዲስ ካፒታል ያስገኝለታል ተብሏል። በኢትዮጵያ ባለፉት ሶስት ሳምንታት በማርበርግ ቫይረስ በሽታ የተያዘ ወይም ምልክቶችን ያሳየ ሰው አለመገኘቱን የጤና ሚኒስቴር አስታወቀ። ሚኒስቴሩ በአሁኑ ወቅት ከተረጋገጠ የማርበርግ ታማሚ ጋር ንክኪ ኖሮት ክትትል የሚደረግለት ሰው የለም ያለ ሲሆን፣ አሁንም ግን በሀገሪቱ ውስጥ የሚኖሩ ሰዎች ሳይዘናጉና ችላ ሳይሉ የማህበረሰብ አቀፍ የበሽታ መከላከያ መንገዶችንና የህብረተሰብ ጤና ስጋት ተግባቦቶችን ለሚቀጥሉት ተጨማሪ 21 ቀናት በይበልጥ አጠናክረው እንዲቀጥሉ ጠይቋል። ሚኒስቴሩ አክሎም በኢትዮጵያ የመጀመሪያው ማርበርግ ቫይረስ በሽታ ታማሚ ከተገኘበት ህዳር አምስት ቀን 2018 ዓ ም ጀምሮ እስከ ታህሳስ 27 ቀን 2018 ዓ ም ድረስ በአጠቃላይ በበሽታው ለተጠረጠሩ 3800 ሰዎች የላቦራቶሪ ምርመራ ያደረገ ሲሆን 14ቱ የማርበርግ ቫይረስ እንደተገኘባቸው ገልጾ ከእነዚህ ውስጥም ዘጠኙ ሕይወታቸው ያለፈ ሲሆን አምስቱ ደግሞ ከበሽታው ማገገም የቻሉ ናቸው ብሏል። ሁሉም ባለድርሻ አካላት በጋራ ሆነው ባደረጉት ርብርብና ያለሰለሰ ጥረት ወረርሽኙን በአጭ ጊዜ መቆጣጠር መቻሉን የገለጸው ሚኒስቴሩ በዚህ ወረርሽኝ ምላሽ ላይ የተሳተፉና እየተሳተፉ ያሉ የጤና ባለሙያዎችን፣ የዘርፉን አመራሮች፣ አጋር አካላትና ህብረተሰቡን ምስጋና አቅርቧል። የፈረንሳዩ የችርቻሮ ንግድ ኩባንያ ካርፉር የኢትዮጵያን ገበያ መቀላቀሉ ተገለጸም። ኩባንያው ከሚድሮክ ኢንቨስትመንት ግሩፕ ጋር በፈጠረው አጋርነት መሰረት ወደ ኢትዮጵያ ገበያ መግባቱ የተገለጸ ሲሆን ከሚድሮክ ኢንቨስትመንት ግሩፕ የቅርንጫፍ ኩባንያ ከሆነው ኩንስ ሱፐርማርኬት ጋር የፍራንቻይዝ እና የአቅርቦት ስምምነት ተፈራርሟል። በስምምነቱ መሰረትም በአሁኑ ወቅት በኢትዮጵያ የሚገኙ 13 የኩንስ ሱፐርማርኬት ቅርንጫፎች ሙሉ በሙሉ ወደ ካርፉር ብራንድ የሚቀየሩ ሲሆን ሽግግሩም እንደ አውሮፓውያኑ ዘመን አቆጣጠር በ2026 የመጀመሪያ አጋማሽ ይጠናቀቃል ተብሏል። ኩባንያው እስከ 2028 ድረስ ተጨማሪ 17 አዳዲስ መደብሮች ተገንብተው ለአገልግሎት ዝግጁ ይሆናሉ ሲል ይህም በአጠቃላይ በሀገሪቱ የሚገኙትን የካርፉር መደብሮች ቁጥር ወደ 30 ለማድረስ ያቀደ ነው ተብሏል። ይህ አጋርነት ለሚድሮክ ኢንቨስትመንት ግሩፕ በኢትዮጵያ ያለውን ሰፊ የግብርና ምርት ልምድ በመጠቀም እንደ ሻይ፣ ቅመማ ቅመም፣ ቡና፣ አበባና ሌሎች ትኩስ ፍራፍሬዎችን ወደ ካርፉር አለ ለማቀፍ የችርቻሮ መረብ ለማስገባት እድል ይፈጥርለታል ተብሏል። ካርፉር በዓለም ዙሪያ ከ40 በላይ ሀገራት ከ15000 በላይ መደብሮች ያሉት ሲሆን በ2024 ብቻ 94.6 ቢሊዮን ዩሮ ሽያጭ ያስመዘገበ ግዙፍ ኩባንያ ነው ተብሏል። ወይዘሮ ሃይማኖት ዘለቀ የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዲሬክተር ሆነው ተሾሙም። የሕዝብ ተወካዮች ምክር ቤት ሹመቱን ያጸደቀው ስምንተኛ መደበኛ ስብሰባውን ባከናወነበት ወቅት ነው። የኢትዮጵያ መገናኛ ብዙሃን ባለስልጣንን እንዲመሩ የተሾሙት ወይዘሮ ሃይማኖት ዘለቀ ያለፈውን አንድ አመት ያህል ተቋሙን በዋና ዳይሬክተርነት ሲመሩ የነበሩትን ዶክተር ሳምሶን መኮንንን ይተካሉም። ዶክተር ሳምሶን መኮንን በገዛ ፈቃዳቸው ስልጣናቸውን መልቀቃቸው ተገልጿል። ሹመታ ማለታቸው የጸደቀላቸው ወይዘሮ ሃይማኖት ዘለቀ ከ20 ዓመታት በላይ በመገናኛ ብዙኃንና ተያያዥ ሙያዎች ላይ የቆዩ መሆናቸው ተገልጿል። በአዲስ አበባ መቀመጫውን ያደረገው የአፍሪካ ህብረት በቬንዙዌላ እየተካሄደ ያለው ሁኔታ በጥልቅ ያሳስበኛል አለም። የአፍሪካ ህብረት የቬንዙዌላው ፕሬዚዳንት ኒኮላስ ማዱሮ ታፍነው መወሰዳቸውንና በተቋማት ላይ የደረሱ ናቸው ያላቸውን ወታደራዊ ጥቃቶችን ጨምሮ በሀገሪቱ ያሉት ሁኔታዎች በጥልቅ እያሳሰቡት መሆኑን ገልጿል። ጉዳዩንም በቅርበት እየተከታተለው መሆኑን ነው ህብረቱ ባወጣው መግለጫ ያስታወቀው። ህብረቱ ለዓለም አቀፍ ሕጎች በተለይም ለሀገራት ሉዓላዊነትና ግዛት አንድነት መጠበቅና ራሳቸውም በራሳቸው የማስተዳደር መብት መረጋገጥ ያለውን ጽኑ ቁርጠኝነት አረጋግጧል። ይህም የሀገራት ሉዓላዊነትና ራስን በራስ የማስተዳደር መብት በተባበሩት መንግስታት ድርጅት ቻርተር በግልጽ የተጠበቀ መሆኑን ያመላከተው የአፍሪካ ህብረት በሀገራት መካከል የሚነሱ ግጭቶችና ለመግባባቶች መፈታት ያለባቸው በንግግርና በሰላማዊ መንገድ መሆን እንዳለበት ባወጣው መግለጫ አጽንኦት ሰጥቷል። ሀገርኛ ሪፖርት